የሰው ልጅ የተፈጥሮ ስሜት ጸባይ፣ ኃይል የተቀላቀለና ጠብ አጫሪ ዝንባሌ፣ ይልቁንም ከቅርብ ጊዜ ወዲህ በኢትዮጵያ የሚታዩ ግጭቶችን ተዛምደው የተነሱ ጥያቄዎች ናቸው። ሐኪሞን ይጠይቁ ለምሽቱ ትኩረት የሚያደርግባቸው ጭብጦች ስለ ጥያቄዎቹ ጥያቄዎቹ ትንታኔውን የሚሰጡን የዘወትር የፕሮግራሙ ተባባሪ እዚህ ዩናይትድ ስቴትስ ሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያው ፕሮፌሰር ዮናስ እንዳለ ገዳ እና በጀርመን የድረስደን ዩኒቨርሲቲ የቴክኖሎጂ ትምህርት ክፍል ተባባሪ ፕሮፌሰር እና ብዙ መጽሐፍት የደረሱት ዶክተር ዋልተ ንጉስ ዳርጌ ናቸው። የፕሮግራሙ አዘጋጅ አሉላ ከበደ ነው። ወደ ዝግጅቱ ዶክተር ዋልተንጉስ በኢትዮጵያ በቅርቡ የሚታዩትን ሁኔታዎች መሰረት ያደረገ እንዲያውም እርስዎ ማስታወሻ ጽሁፎ ካላወቅ ነው ሊያጠፋን ይችላል፣ በግል በፖለቲካና ማህበራዊነታችን ጭምር የሚንጸባረቅ ይሎታል። ይሄ ኃይል የተቀላቀለበት በጣም ስሜታዊነት የጎላበትና አልፎ አልፎም ጠባጫሪነት ጭምር የሚታይበት ዝንባሌ ነው። መነሻ የሆኖት ያልተጣራ መረጃ ይዞ ሊያስከትል የሚችለውን ጣጣ ሳይመዝኑ ግለሰቦች ይበልጡን በስሜት በመመራት የሚፈጽሙትን ድርጊት ነው መሰረት ያደረጉት። በቅድሚያ እስኪ የዚህን ጽንሰ ሐሳብ ምንነት ያስጨብጡን። ጥሩ ትርጉም ስለሌለን ምናልባት አግሬሽን በሚለው እኔ ብቆይ እመርጣለሁ። በስነ ልቦና ነው አግሬሽን የሚባለው ባህሪ። ቁጣን ያዘለ የሀይል ድርጊት ሊሆን ይችላል። ሰውንም በጉልበት የሆነ ነገር ማድረግ ማለት ነው፣ ጉልበትም በሌላው ነገር ላይ ማሳረፍ። ይሄ ውጫዊ ሀይል ይባላል። ግን አግሬሽን የተለያየ አይነት አለው። አሁን ስነ ልቦና ጠበብቶቹ ፓሲቭ የሚሉት አግሬሽን አለ። ፓሲቭ፣ ወደ ውስጥ አናወጣውም ግን ቁጣችንን በዝምታ እንገልጣለን፣ በማኩረፍ እንገልጣለን። ሌላውን ሊጎዳ በሚችሉ አካላዊ ባልሆኑ ግን በተለያዩ መንገዶች እንገልጻለን። ይሄ ፓሲቭ የሆነ አግሬሽን ነው። ከሁለቱ ደግሞ በጣም የሚብሰው ኢምፕሎድድ አግሬሽን ይባላል። ወደ ውስጥ የፈነዳ አግሬሽን ምናልባት መኖሩም አይታወቅም፣ ግን ውስጥን በጣም ያቆስላል። ራስን ነው መጀመሪያ የሚጎዳው፣ በኋላ ግን በማህበራዊ ግንኙነቶች ላይ በተለይ ለእኛ በጣም ቅርብ የሆኑ ሰዎች ላይ ኢፌክቱ ይገለጻል። ይሄ ላተንት የሆነ ደረጃ ላይ ከሆነ ምንም የማይጎዳ የሚባለው ደረጃ ላይ ሰው ብዙ ጊዜ ውስጥ ውስጡን ይበላል። ነገር እንደዚህ ብላይ ነው እንደዚህ ለማለት ፈልጎ ነው እንደዚህ አድርጎ ነው እና ያተክናል። መጀመሪያ ራስን ይጎዳል። እንግዲህ አኛው ብዙ ጊዜ ደስታችንን ይወስድብናል። መሳቅ አንችልም። ቀልዶችን በቀላሉ አያፈኩም። እየባሰ ሲመጣ ግን አሁን በተለይ በአሜሪካ መሳሪያ በያዙ ሰዎች ላይ የምታየው አይነት ድርጊት አንዳንዴ ፈንቅሎ ይወጣል እና ህጻናትን ይገድላል ከኛ ጋር ግንኙነት የሌላቸውን ሰዎች ሁሉ ሊጎዳ ይችላል። እና ይሄ በአጠቃላይ እነዚህን አግሬሽን እንላቸዋለን። በምዕራቡ ዓለም አግሬሽን በጣም በከፍተኛ ትኩረት እየተመረመረ ያለ ስነ ልቦናዊ ባህሪ ነው ምክንያቱም እንዳለ ማህበራዊ ግንኙነታችን በጣም የሚያበላሽ ከፍተኛ ባላንጣ ስሆነ መልካም፣ የጽንሰ ሀሳቡን ምንነት ለመመርመር መንደርደሪያውን አስጨብጠውናል ዶክተር ዋልተ ንጉስ። ቀደም ባለው የማስታወቂያ ዝግጅታችን እንዲህ ያለው ፈተና ስለ ልቦናዊ መስታወት ያሉትን ራስን መልሶ መመልከቻውን ባለማየት የሚኬድበት መሆኑን ገልጠዋል። እስኪ ፈታ ፈታ ያደርጉልን እንዴት ነው? ይሄ ሥነልቦናዊ መስታወት ያሉት ራስን መልሶ ማያው፣ ይህን በሀይል የሚገለጽ ዝንባሌ ለመመርመር ለማወቅ፣ በገዛ ፈቃድ ያን ለመረዳት የሚሞከርበትን መንገድ ቢያስረዱ ነው። በወጣትነቱ ያለፈ ታላቅ ራሻዊ የስነ ጽሁፍ ሰው ሌርሞንቶቭ የሚባል ደራሲ ነገር ሲገባን ለራስም ለሌላውም ይቅርታ ማድረግ እንችላለን ይላል። እንግዲህ ከመረዳት የሚመጣ ፈውስ አለ። አግሬሽን ችግር እንደሆነ በእኛም ላይ ወይንም አብረው በሚኖሩ ሰዎች ላይ ችግር እንደሆነ አውቀን ሰዎች በተለይ በዛ ችግር ላይ የተያዙ ሰዎች ራሳቸውን ማየት የሚችሉበት ደረጃ ላይ በሽታው በጣም ብዙ ብሶ ሰው ራሱን ማየት የሚሳንበት ደረጃ አለ። ወይንም እውነታውን መመልከት የሚያቅትበት ደረጃ ሰዎች ራሳቸውን እንዲያዩ በውስጤ እየተካሄደ ያለው ቁጣ ነው፣ ከመጠን ያለፈ ያልተመጣጠነ ቁጣ ነው ወደ ድርጊት የሚወስደ ቁጣ ነው ብለው ራሳቸውን ታዩ። የመጀመሪያ ነገር ያው ቆም እንዲሉ ያደርጋቸዋል። ቢችሉ ደግሞ እንዲጸየፉት እና ይሄ የኔ አይደለም፣ ስለዚህ አይዲስ ኦን ወይንም እክደዋለሁ። ከኔ ጋር አብሮ ደባሎ ሊኖር አይችልም። ምኔን ሊገልጽ አይችልም። አዎ የጠላትን ጉልበት በቅጡ ከማወቅ ማለት ነው። አሁን እኛ ወደ ጫካ ሽርሽር ሄደን ከሩቅ አንበሳ ሲመጣ ብናይ እናሳንሰው። የአንበሳውን ጉልበት በደንብ ከተረዳን አሁን በቃ መሸሻ ጊዜው ነው ብለን መፍትሄ እንፈልጋለን። ቁጣን ልክ እንደ አንበሳ መውሰድ እንችላለን። ሰባሪ አንበሳ እና ውስጣችን ውስጥ እንዳለ የሚያሳየን ነገር ካለ የአሁን የስነ ልቦና መስተዋቶች የምንላቸው ይሄ አሁን የምናደርገው እንዳልኩ ውይይት ነው። በዚህ ነገር ላይ የተጻፉ ጽሁፎች በትምህርት ቤቶቻችን ደግሞ በደንብ ትኩረት ተሰጥቶባቸው በካሪኩለሞቻችን ተካተው አግሬሽን በጣም ትልቅ የማህበራዊ ደህንነት ባላንሳ እንደሆነ ታውቆ ሰዎች እራሳቸውን እንዲፈትሹ ከተደረገ አንደኛ አቅሙን እናያለን። በጣም ሊጎዳ ሊሰብር እንደሚችል ሊበታትን እንደሚችል አቅሙን እናያለን። ሁለተኛ ነገር ደግሞ እንዳልኩ ዲስኦን ማድረግ እንችላለን። በቃ አልፈልገውም ከኔ ጋር እንዲዳበል አልፈልገም የምወዳቸውን ሰዎችንም እኔንም ይጎዳል። አግሬሽን ያጠፋል። በጋይ ገብረ መድን በሳት አበባ ላይ ልማድ ፊት እንዳሳዩት ነው ወይ ይጠፋል ወይ ያጠፋል። ከርሞም የበለጸገን ነው ተፈጥሮ ይሆናል ይባላል ይላል እና ይሄ የሚያጠፋ ተፈጥሮ ነው። እኛን ያጠፋል፣ አካባቢዎች፣ አብረውን የሚኖሩትን ሰዎች ያጠፋል። በጣም በጣም ይጎዳል። አሁን ደግሞ በኢትዮጵያ ያለውን ነገር ስናይ፣ ኢቨን ሀገራችንን በጣም አስጊል ወደሆነ ሁኔታ ውስጥ ነው እየወሰዳት ያለው። ቀላል ድርጊት አይደለም እየተካሄደ ያለው ፕሮፌሰር ዮናስ የአንጎል ሕክምና ባለሙያ፣ በሰዎች ጠባይ ላይ የሚያሉ ጉዳዮችን ከቀደመ የጥናት ጽሑፎ ጀምሮ የመከታተል እድል አለዎት እና እስኪ በቀደመው ላይ ሀሳብ ይሰንዝሩ። ምን ይመለከታሉ? ምናልባት ተከታይ የቀጥታ ጥያቄ ከማንሳቴ በፊት አንድ ሰው ስለ ራሱ ያለው አስተሳሰብ፣ ስለ ሌሎች ሰዎች ያለው አስተሳሰብ፣ ስለ ዓለም ያለው አስተሳሰብ እና ኮግኒቲቭ ሪጂዲቲ ከመጠን በላይ በችኮነት የሚያይ ከሆነ ሌሎች ሰዎች ተነስተውብኛል፣ ሊያጠፉኝ ነው፣ ሊያጠቁኝ ነው ካለ አንድ ሰው እንደዚህ ብሎ የሚተረጉም ከሆነ እንደዚያ አይነት አመለካከት ካለው በዛ ግለሰብ ላይ ከፍተኛ የንዴት እና የስጋት ስሜት ሊፈጥር ይችላል። ሁሉ ነገር የሚደረገው እኔ ላይ እኔን ለማጥፋት ነው ብሎ ስላስቡ አግሬሽን ውስጥ ወሰዳቸው ብለ ሊተረጉመው ይችላል። ስለዚህ ይሄ ቢ የምንለው ያለውን ፈተና የምንተወግምበት የምንመረምርበት ያ መነጽር የምናደርገውን ሰባይ እና ባህሪ የሞሽ የስሜት መጠን ይለካዋል እና ያንን እንዲህ ደግሞ አይ መስት አዘርስ መስት ኦር መስት ኖት ዘ ወልድ መስት ኦር መስት ኖት በሚለው እነዚህም ሶስቱ ላይ ካተኮን እነዚህም ሞዲፋይ በማድረግ ከልክ ያለፈ ስሜት መጠን ውስጥ እንዳይገባ እና ችግር እንዳይኖር ማድረግ ይቻላል። በሚል ይሄንን አጥንተው ስራ ላይ ውለው በዚህ መንገድ ብዙ እርዳታ ይደረጋል። ብዙ የስነልቦና ልቦና አዋቂዎች ይህንን ዘዴ ተጠቅመው በዛ መንገድ ብዙ ውጤቶች ታይተዋል። በግለሰብ ደረጃ ነው እንግዲህ። በህብረተሰብ ደረጃ ሲታይ ይሄ ምናልባት ሶሻል ሳይኮሎጂስቶች እንደዚህ ተያያ ሲስትበት ይችላል። መልካም ዶክተር ዋልተ ንጉስ፣ እንዲህ ያለው ከመጠን ያለፈ ቁጣ ቀደም ብለው አጥፊነቱን ቅርብ በሆነ ስሜት እንድናየው ያነሱት አይነት ጠባይ ራስንም ሌሎችንም ሊጎዳ የሚችል ሁኔታ አንዳንዴ በምክንያታዊ ሁኔታዎቹ ሊነሳ ይችላል ወይ? የመጠቃት ስሜት በአንድ ግለሰብ ወይም በማህበረሰብ ላይ የሚደረስ ወይንም ደርሷል ተብሎ የሚታሰብ በደል ሊያነሳሳው ይችላል ወይ? እንደምንስ አሉታዊውን ከአዎንታዊው ያ ምናልባትም ትክክለኛ የሚመስል የቆጭስ ስሜት ከሚያመጣው እና ይሄ ከመጠን ያለፈ ቁጣ መሰረት የሳተ ማህበረሰብንም የማይጠቅም ግለሰብንም የሚያጠፋ ቀደም ብሎ እንዳሉት እንዴት ሁለቱን በማስተዋል መለየት ይቻላል? በእርግጥስ በምክንያታዊነት ሊመጣ ይችላል ወይ? ይሄስ ራሱ ይህንን ልክ አሁን ያልከኝ ጥያቄ ይገርማል ፍሮይድ የዛሬ ስልሳ አመት አካባቢ ጠይቆ ነበር። የአግሬሽን የሚገለጥባቸው ወይንም እንዲወጣ የሚያደርጉ ራሽናል ነው። አሁን አንተ ያልከው ምክንያት ምክንያት ተጨብ የሚያሳምን ምክንያት ይኖራል ሲል ልክ እንደ አዲክሽን ቁጥሩ እንደ ሱስ፣ አሁን በአልኮል ሱስ የሚያሰው አልኮል ፊት ለፊቱ አታስቀምጥለት፣ ምክንያቱም ይፈተንበታል። አሁን በድንገት አልኮል ፊት ለፊቱ ተቀምጦ ቢጠጣ እና ሰክሮ ብታገኘው አይ እዛ እኮ ተቀምጦ ስላገኘሁት ነው ቢልህ፣ ያንን እንደ ምክንያት ምክንያታዊ አይደለም አንልም። ልክ እንደ ስነ ልቦናዊ ህመም ነው። አግሬሽን እና እሱን የሚተነኩስ ወይም ፕሮቮክ የሚያደርጉ ነገሮች የት የለሌ ናቸው። የጊዜ ጉዳይ ነው። አንደኛው ካልሆነ ሌላኛው መቀስቀሱ አይቀርም። እሱ እና ምክንያት አለው ራሽናል የሆነ ጀስቲፊኬሽን አለው ለቁጣ ማለት አንችል። ምክንያቱ አንዱ ካልሆነ ሌላው ይሆናል። ምክንያቱ በሽታ ካል ነው። በጣም አደገኛ የሆነ በውስጣችን አብሮ የሚኖር ሰባሪ አንበሳ ነው። በምሳሌ ካየ ነው ለዚህ ለአንበሳው ለመስበር ኤግዚስተንሱ ብቻውን በቂ ምክንያት ነው። አሁን አንድ አንበሳ በህይወት እስካለ ድረስ ሰብሮ መብላቱ አይቀርም ፍየሏን ወይንም ጥንቸሏን ውሃ ኮልተቀመተ ባያያት ኖሮ ለማለት እና ኤግዚስተንሱ ብቻውን በቂ ጀስቲፊኬሽን ነው። እና እንትኑን አግሬሽኑን ማከም ነው የሚሻለው እሱን ቴም ማድረግ ምንድን ነው? ሊያመጣ የሚችላቸውን ጉዳቶች ማምከን ነው እንጂ ምክንያታዊ አድርጎ ማቅረብ አይደለም፣ መፍትሄው ነው የሚሉ አንችልም። ዶክተር ዋልተ ንጉስ ይሄን ማረቅን ብለው ማረቁን፣ ምናልባትም ወደ ከፋ አዝማሚያ ሊወስድ የሚችለውን ሁኔታ በኋላ የስነ ልቦናውን ሕክምና ጨምሮ እንመለከታለን ከፕሮፌሰር ዮናስ እንዳለ ጋር በየበኩላችሁ ታያላችሁ። ስለዚህ ጉዳይ በተለይም ደግሞ ባለፈው አንድ ዓመት ውስጥ በኢትዮጵያ የተፈጠረበት ሁኔታ ይሁነኝ ብለው ትኩረት ሰጥተው የተከታተሉትን በማስታወሻ ያደረሱንን እናስታክና በማህበራዊ ህይወታችንም እየተንጸባረቀ ያለ ሊያሳስበን የሚገባ መሆኑን በጠቆሙበት ጽሁፎ ሌሎችን እንዲያሳስብም በምሳሌነት ሊያነሱ ሊያሳዩ የሚችሉት ጉዳይ ይኖር ይሆን? እንደሰማችሁት ውይይቱ አልተቋጨም። ለዛሬው ፕሮፌሰር ዮናስ እንዳለገዳን እና ዶክተር ዋልተ ንጉሥ ዳርጌን እናመሰግናለን። በመጪው ሳምንት ይቀጥላል።